የወጣቶች ዓለም ኢትዮጵያ ውስጥ እንደየአካባቢው ከሁለት ወር እስከ ሁለት ወር ተኩል ድረስ በክረምት ወቅት ትምህርት ቤቶች ይዘጋሉ። ይህ ወቅት ተማሪዎችና መምህራን በይፋ የሚያርፉበት ጊዜ ነው። ግን በእርግጥ እንደዛ ነው? አጠያይቀናል። ሀፌስ አደብ ዛሬ በአዳማ ዩኒቨርሲቲ የሁለተኛ ዓመት የኢንጂነሪንግ ተማሪ ነው። በአንድ ወቅት ይኖርበት በነበረው የደሴ ከተማ ክረምቱን በትምህርት አሳልፏል። ከስምንተኛ ክፍል ወደ ዘጠነኛ ክፍል ሳልፍ ክረምት ላይ ለማጠናከሪያ ማለት ዘጠነኛ ክፍል ለምማሩ ትምህርት እንዲዘዳኝ ማለት ነው እንዲያግዘኝ ማጠናከሪያ ትምህርት የዘጠነኛ ክፍል መጽሐፎችን ትምህርቱን ሀይላይት ተምሬያለሁ። በራስ ፍላጎት ነበር የተማርከው ወይስ ወላጆችህ ግባና ተማር ተብለህ ነው? እንዴት ነበር ታስታውሰዋለህ? አው ያው ቤተሰብ ግፊት አለበት። ክረምቱን ጊዜ ወረፍት ለማሳለፍ ነው። የቤተሰብ ተጽዕኖ ምናምን ስላለበት ነው ገብቼ የተማርኩት። ትምህርት ቤት ባትገባ ኖሮ ምን በማድረግ ጊዜም ብታሳልፍ ትመርጥ ነበር? ክረምት እንደሚታወቀው ዝናባማ ነው፣ አየሩም እዛ አይመችም። በቃ በመዝናናት ፊልም በማየት ጓደኞች ጋር በመጫወት ሊሆን ይችላል። ኳስ በመጫወት ስፖርቶችን በመስራት ምናምን በቃ በመዝናናት። ይሁንና ሀፊስ ጊዜውን በክረምት ትምህርት ማሳለፉ ጠቅሞኛል እንጂ አልጎዳኝም ይላል ያለ ማጠናከሪያው ትምህርትም ዩኒቨርሲቲውን ይቀላቀል እንደነበር የማይጠራጠረው ወጣት አንድ ወሳኝ ነገር ነው የሚለው ግን አለው። በቤተሰብ ግፊት እና ጫና አድሮበት የሆነ ተማሪ ሂዶ እንደ ግዴታ ቆጥሮ ሳይሆን በቃ በራሱ ፍላጎት ተነሳሽነት የክረምት ትምህርት ማጠናከሪያ ቢሰጥ በጣም አሪፍ ነው። ምክንያቱም ያንን ተማሪ ማለት በጋ ላይ ገብተሽ የተወሰነ ነገር ስለምታውቂ ተማሪዎች ጋር በተቻለሽ አቅም ለመወዳደር እና አሪፍ ተማሪ ለመሆን ትሞክሪያለሽ። ያግዝሻል ማለት ነው እንደዛ ሲሆን ደግሞ የተሻለ ተማሪና ጥሩ ውጤት አስመዘግቢያለሽ ያስባለሁ። ስለዚህ በጣም አሪፍ ነው። ሰይድ ደግሞ ሲጀመር አንስቶ በክረምት ወቅት በፍላጎት ነው የተማረው። ዛሬ ለመምህራን የሚሰጠውን የክረምት ትምህርት በከፍተኛ ተቋም ይከታተላል። የመጨረሻ ዓመት የኢንፎርሜሽን ቴክኖሎጂ ተማሪም ነው። በሁለት ሺ ሰባት ዓመተ ምህረት ክረምት ላይ ነው የጀመርኩት። ስለዚህ አምስት አመት ክረምት ነው የተማርኩት ማለት ነው። አምስት አመት ሲባል አምስት ክረምት ነው። ክረምት ክረምት ስለሆነ አምስት ክረምቶች ማለት ነው። ሰይድ በበጋ ከአምስተኛ እስከ ስምንተኛ ክፍል ያሉ ተማሪዎችን የሳይንስና ባዮሎጂ ትምህርት ያስተምራል። ወጣቱ መምህር መንግስት ወጪያቸውን እየሸፈነ በክረምት ከሚያስተምራቸው መምህራን ውስጥ ለመካተት እድል ያላገኘው ለመማር በወሰነው ትምህርት ምክንያት ነው ያብራራዋል። ለምሳሌ እኔ ዲፕሎማ ላይ እየተማርኩት ባዮሎጂ ነው። ስለዚህ ማይነሬ ኬሚስትሪ ነው የሚሆነው፣ መጀሬ ደግሞ ባዮሎጂ ነው። ስለዚህ ድሉን የሚሰጡት በማጀሬ ወይም በማይነሪች እንድትወዳደሪ የትምህርት እድል ይሰጡሻል። ያው ከዲፕሎማ በኋላ ወደ ቴክኖሎጂ ጋር ትንሽ ፍላጎትና ኢንተረስ ስላደረብኝ ወደዛ ዘነበልኩኝና አይቲ መማር ፈለግኩኝ። ስለዚህ ያው ሙሉ በሙሉ ከመንግስት ወጪ ነፃ ሆኜ በራሴ ክረምት ክረምት እየከፈልኩ እማራለሁ ማለት ነው። የትምህርት ሚኒስቴር ሚኒስትር ዴታ ወይዘሮ ጽዮን ተግሉ በክረምት ወቅት ለመምህራንና ተማሪዎች በአጠቃላይ ስለሚሰጡ ስልጠናዎች ገልጸውልናል። ለመምህራን በክረምት የዚህ የፔዳጎጂ ትምህርት ይወስዳሉ። የማስተርስ ትምህርት ይማራሉ። የዲግሪ ትምህርት ስራ ግብር ውስጥ ይገባሉ። የተለያዩ ኮርሶችን በዩኒቨርሲቲዎች ውስጥ እየገቡ እየተማሩ ነው። ማስተርሳቸውን እንዲህ አይነት ፕሮግራሞች አሉ። ሌላው ግን ክልሎችም ከተማ መስተዳደሮችም የማጠናከሪያ ትምህርት ይሰጣሉ። በፈቃደኝነት በሪኮመንዴሽን፣ ለምሳሌ አንድ መምህር ይሄ እነዚህ እነዚህ ተማሪዎች ውጤታቸው ይሄ ነው፣ ክላሱን ለምሳሌ በዚህ ጊዜ ውስጥ ማጠናከሪያ ትምህርት ቢሰጣቸው የሚቀጥለው አመት የተሻለ ፐርፎርም ያደርጋሉ ብለው ያመነበትን ከመምህሩ ከበረሰ መምህሩ እንደገና ደግሞ ከወላጆች ጋር መክሮ የሚያደርገው ነገር ለተማሪዎች በተለየ ደግሞ ሁኔታ የአሁኑ አመት የማያለፈው አመት ላይ እነዚህ በተለያየ የግጭት ምክንያት ተፈናቅለው ትምህርት ያልደረሰባቸው ቦታዎች ወይም ትምህርት በበቂ ሁኔታ ያልተሰጠባቸው ቦታዎች ደግሞ የማካካሻት እንደዚሁ የክርምት ስራዎች ክልሎች በየት ምሴቱ ይሰራሉ። ምንም እንኳን መምህራን እንደፈለጉት የዓመት ረፍታቸውን መውሰድ ባይችሉም ቢያንስ በዚህ በጀርመን ሀገር መምህራን ረዥም የረፍት ጊዜ ካላቸው ሰራተኞች ውስጥ ይመደባሉ። በዚህ በአውሮጳውያኑ የበጋ ወቅት ብቻ ትምህርት ቤት ለስድስት ሳምንት ያህል ይዘጋል። ወደ ኢትዮጵያ ስንመለስ የ27 ዓመቱ ይበይን ገብረ ኪዳን ይህንን የረፍት ጊዜውን ተጠቅሞ የትምህርት ደረጃቸውን ከሚያሻሽሉት መምህራን ሌላኛው ነው። በመደበኛ ጊዜው ወይም በበጋ የኬሚስትሪ መምህር ሲሆን በክረምት ደግሞ በአክሱም ዩኒቨርሲቲ የኢኮኖሚክስ ተማሪ ነው። ትምህርት አሰጣጡ ደህና ነው። በክረምቱ ትምህርት በደህና ይሰጣል። ከዋጋው መወደዱ ሌላ የለም። በዘንድሮው በተለይ በግል ለሚማር ተማሪዎች ምግብም የለም፣ አልጋም የለም። ሰው ውጭ ነው የሚኖረው። እሱ ትንሽ ችግር አለው እንጂ የመማር ማስተማር ሂደቱ ደህና ነው። መምህራኖቹ ኮርሱ በተገቢ ይሰጣሉ እና የዋጋው ደግሞ ከሁሉም ዩኒቨርሲቲ እጅግ በተለየ እና በተጋነነ መልኩ ማስከፈሉ እንጂ ሌላው ደህና ነው። ይበይንም በዚህ ዓመት ከሚመረቁት ተማሪዎች አንዱ ነው። የከፍተኛ ተቋም ትምህርት በክረምት መሰጠቱ ስራና ትምህርቱን ጎን ለጎን አድርጎ ለማካሄድ እንደረዳው ይናገራል። ውጪውን በግሉ ሸፍኖ እንደሱ ትምህርቱን ለአምስት ዓመታት በወሎ ዩኒቨርሲቲ የተከታተለው ሳይድ በመማሩ በእርግጥ ትርፋማ ይሁን አይሁን የሚያውቀው በተማርኩት ትምህርት ስራም ሳገኝ ነው ይላል። አሁን ይሄ መማሪ እንግዲህ ልጠቀምበትም ላልጠቀምበትም እችላለሁ። ከመንግስት ጋር ያለ ሁኔታ ባለሽበት ወረዳ ላይመቻችልሽ ይችላል። ምክንያቱም የሚያስተናግዱት በራሳቸው ያስተማሯችሁን ነው። ያ ካልሆነ ግን በብዙ ድርድር ነው እንግዲህ በብዙ ወረዳ ላይ ነው። ወረዳ በጀት አሊያዝንም በጀት የለንም ነው የሚሉት። ሶስት አመት አራት አመቱ ለምትጠበቂበት ኮንዲሽን ይኖራል። ምናልባት ከለውጡ ጋር ተያይዞ ሊይዙ ይችላሉ፣ ላይይዙ ይችላሉ። ይሄ ከሆነ ተጠቃሚ ትሆን። ለምሳሌ ዲፕሎማ ላይ ሆነች እያለች የምታገኘ ክፍያ እና ዲግሪ ላይ ሆነች ያለች የምታገኘ ክፍያ ከጥቅም አንጻር ይለያያል። በዚህ ሁኔታ አንድ ጥቅም እሱ ነው የሚሆነው። ሌላው ጥቅም ደግሞ ራስሽን በትምህርት ደረጃ ከፍ አድርገሻል። ስለዚህ ለምታገለግዩ ህዝብ የተሻለ ነገር ታደርሻለች ማለት ነው። እንደ ሰይድ በግላቸው ከሚማሩ መምህራን ይልቅ ለምን መንግስት የመደባቸው መምህራን በቅድሚያ ስራ እንደሚያገኙ ደግሞ የትምህርት ሚኒስቴር ሚኒስትር ዴታዋ ወይዘሮ ጽዮን ያብራራሉ። አንደኛ ይሄ መምህር ያለበት ቦታ የትምህርት ቤቱ ፍላጎት፣ ትምህርት ቤት ውስጥ ያሉት ዲፓርትመንቶች፣ አስተማሪ በሚያስተምርበት ስፍራ ላይ ያሉት ኒዶች ይወስነዋል። ምክንያቱም ስራዎች በሚወጡበት ጊዜ የመምህራን ስራ ፖዚሽኖች በሚወጡበት ጊዜ ሁልጊዜ ሪኳየርመንቶች ይኖራሉ። ለምሳሌ አሁን አዲሱ በአዲሱ ስነተ ካርታ ዲግሪ እንዲይዙ እንደገና ደግሞ ማስተርስ እንዲይዙ ሪኳየር የሚያደርጉት አለ። ያ አሁን በሚኒስትሮች ምክር ቤት ተወስኖ ሲመጣ ሌብላቸው የመምህራን ሌብል ከፍ እያለ እንዲሄድ ስለዚህ ይሄ ምን ማለት ነው? መምህራን በራሳቸው በግላቸው የሚሆን መንግስት በሚመድባቸው ክሎታቸውን እያሳደጉ ኳሊፊኬሽናቸውን እያሳድጉ ይመክራል። ስለዚህ ያ ቦታ ይኖረዋል። ግን አሁን ኢንዲቪጅል የሆነ ሰው የሆነ ቦታ ላይ ተምሮ እዚህ ቦታ ላይ ይመደባለሁ የሚለውን ነገር ለመመለስ ከባድ ነው። ያ መምህር ያለበት ቦታ፣ የስራ ክፍት ቦታ እነዚህ ሁሉ ስለሚወስኑት ማለት ነው። ግን የትኛውን መምህር ራሱን አብቅቶ ሲመጣ ትምህርት ቤቶቹ የሚሆኑ ክልሉም ሁልጊዜም ባሉት ነገሮች ላይ ቅድሚያ እንደሚሰጥ ይህንን አውቃለሁ። በሀገር አቀፍ ደረጃስ ለመምህራንና ለተማሪዎች የክረምት ትምህርት መሰጠቱ ምን ያህል ጠቅሟል? ጥቅም ማስገኘቱ ምንም ማይካድ ነገር ነው። በጣም ጠቅማል። ግን የበለጠ ጥቅም ሊያስገኝ ይችላል። ስለዚህ ያንን መዝነን ከዚህ በተሻለ ሁኔታ መሰጠት ይችላል ብለን ገምግመናል። ምክንያቱም የምዘናው ውጤት ያመጣው ያሳየን ነገር የምንፈልገውን ውጤት እያገኘን አይደለም፣ ክረምት ላይ በማስተማራችን መምህራኖችን ይህንን የክረምት ትምህርት የሚሆን በምን በኩል ነው ይህንን የመጀመሪያ ዲግሪ የሁለተኛ ዲግሪ ለመምህራኖቻችን መስጠት ያለብን ብለን ከሴንተር ኦፍ ኤክስለንሶች ጋር እየተነጋገረን ነው። ለማሻሻል ስራ ማለት ነው እንጂ ውጤት ምንም መላጥ መዘገበን ሳይሆን አስመግቧል ግን፣ የተሻለ ማድረግ እንችላለን። ተማሪዎችን ግን በተመለከተ አስተማሪዎች፣ በጣም የሚገርመው የአስተማሪ እና የተማሪ ግንኙነት የወላጅ እና የልጅ አይነት ግንኙነት ነው ያለው የኬር ጉዳይ ስለሆነ እንደዚህ አይነት ቦታ ላይ ለምሳሌ እነዚህ ልጆች ማጠናከሪያ ይፈልጋሉ ብለው የሚሰጡት ትምህርት ላይ ለውጥ ያመጣሉ። ስለዚህ እሱ በጣም ተጠናክሮ የሚቀጥል ነው። በተለይ ከጊዜ ወደ ጊዜ ከወላጆች በኩል ልጆቻቸው ላይ የሚደረገው የትምህርት ጫና ተጠናክሯል። ልጆች ትምህርት በተዘጋበትም ወቅት እንዲያጠኑና ለሚቀጥለው የትምህርት ዘመን እንዲ ዘጋጁ ይገፋፋሉ። የእረፍት ጊዜ ተብሎ በሚዘጋው የትምህርት ወቅት ተማሪዎች የሚሆኑ መምህራን ያለማቋረጥ ጊዜያቸውን በትምህርትና በጥናት ማሳለፋቸው ምን ያህል ይመከራል? ወይዘሮ ሆን ሳይንሱን ነው ማየት ያለብን። ልጆች ያስፋሉ። በሰም ከመደበኛ ትምህርታቸው ወይም ደግሞ ይሄ በጥናት ሄደው ፈተና ተፈትነውበት አንድ ክፍል ወደ ሌላ ክፍል የሚሸጋገሩበት ያንን መደበኛ ትምህርት አልፈው እረፍት እንዲወጡ የሚደረግበት ጊዜ ነው። አሁን በክረምት ላይ ማጠናከሪያ ሲሰጥ ለምሳሌ አንደኛ ሊሚትድ በሆኑ ትምህርቶች ላይ ይሆናል። ሁለተኛ አስፈላጊነቱ ሲታወቅ እና ሲያስፈልግ ነው የሚሰጠው። ስለዚህ ሁሉ ጊዜ እረፍታቸውን በዛ ያሳልፋሉ ማለት አይደለም። ለምሳሌ አስራ ሁለተኛ ክፍል የሚቀጥለው ዓመት የሚፈተኑ ልጆች ወይም ተማሪዎች ለማጥናት ለዛ ዝግጅት የተወሰነ የክረምቱን ፓ ማጠናከሪያ ይወስዳሉ እንደ መደበኛው ትምህርት ቀኑ ሙሉ በጣም ሄክቲክ በሆነ መንገድም አይደለም የሚሰጡት። ከሱ ውጪ ግን ማጠናከሪያ ብለን ደግሞ የምናየው ሌላው የተለያዩ ሰመር ካምፖች አሉ። እነዚም ትምህርቶች ናቸው። ለምሳሌ አዲስ አበባ የአሁኑ ክረምት ላይ ለሶስት ሳምንት አዳማ ላይ አንድ መቶ ሀምሳ ሴት ተማሪዎች፣ አዋሳ ላይ አንድ መቶ ሀምሳ ሴት ተማሪዎች ለሶስት ሳምንት ኮዲንግ ተምረዋል። ግን ትምህርት ነው። ግን በሌላ በእረፍት መንገድ የሚወሰዱ አይነት ትምህርቶችም ናቸው የሚሰጡ። ስለዚህ እነዚህ ነገሮች እንደ አስፈላጊነታቸው መሰጠቱ ችግር የለውም። አሰጣጣቸው ግን አንደኛ ክረምትን ያማከለ ነው። እንደ መደበኛው ጊዜ በጣም በተጠቀጠቀ አይነት ሁኔታ አይደለም የሚሰጠው። ሁለተኛ ነገር ሙሉ ለሙሉ ከጫፍ ጫፍ ትምህርት ከጨረሱበት እስከ ትምህርት እስከሚከፈትም ጊዜ ደግሞ የሚሄድ አይደለም። ሶስተኛ ነገር ደግሞ ለሁሉም ተማሪ ሳይሆን ይሄ ነገር ይረዳቸዋል፣ ያስፈልጋቸዋል፣ በዚህ ጊዜ ይህንን ትምህርት ስላመለጣቸው መካካት ስላለበት ወይም የሚቀጥለው ዓመት የሚጠብቃቸው ነገር ተጨማሪ ነገር ያስፈልገዋል ተብሎ ሲሳመን የሚሰጥ ብቻ ነው። የክረምት ተማሪዎችን ተሞክሮና የክረምት ትምህርት አሰጣጠን የቃኘው የዛሬው የወጣቶች ዓለም ዝግጅት እስካሁኑ ነበር። ልደት አበበ ነኝ። ጤና ይስጥልኝ።